ቁጥሩ እየጨመረ የመጣውን የኮሮና ቫይረስ ለመከላከል የቪክቶሪያ መንግስት ካወጣቸው ድንጋጌዎች መካከል የአፍና ፍንጫ መሸፈኛ ጭንብል ሳያደርጉ መንቀሳቀስ ለቅጣት የሚዳርግ ሲሆን ውሳኔውን ተከትሎ የቪክቶሪያ ነዋሪዎች የአፍና ፍንጫ ጭንብል መሸፈኛ አድርገው ከቤቶች መንቀሳቀስ ከጀመሩ ሁለት ሳምንታትን አስቆጥረዋል። የአፍና ፍንጫ መሸፈኛ ጭንብል ተፈላጊነታቸው ጨምሯል የሚለው የብራይት መርካቶ ባለቤት ዳዊት ከበደ ከዚህ በፊት ማስክ የሚጠቀሙ ሰዎች አልፎ አልፎ ቢሆንም መንግስት ባወጣው መመሪያ መሰረት ቅጣቱ አስገዳጅ ሆኖ ሁሉም ሰው መጠቀሙ ተፈላጊነቱ መጨመሩን ያሳያል ይላል። ኢስቤስ ከመደበኛ ስራ ውጪ የአፍና ፍንጫ መሸፈኛ በመስራት ለገበያ በማቅረብ ላይ የምትገኘውና ላለፉት 23 አመታት አውስትራሊያ ውስጥ ኑሮዋን ያደረገችው ህሊና በሼን ስራዋን እንዴት እንደጀመረች ጠይቋታል። ማስክ ደግሞ ትራብል ብዙ ስለማደርግ ማስክ ተጠቃሚ ነኝ። ብዙም ለብዙ ለዛሬ አስርና አመታት ማስክ አረጋለሁ። ብዙ ሀገሮች ላይ ያደርጋሉ። አሁን ግን ኮሮናው ምክንያት ከፌብራሪ ጀምሮ ማስክ መስራት ጀምሬያለሁኝ እና በብዛት በነፃ ነበረ ለጓደኞቼ ምናምን ለማውቃቸው ሰዎች ነበር እንሰጠው እና አሁን ነው ወደ ቢዝነሱ ላይ ፌስቡክ ላይም ኢንስታግራም ላይም አድርጌው መሸጥ ተጀመረ። የማስኮ አላማ መሸጥ ሁለቱም ሳይድ ነው ተጠቃሚ የሚሆነው በሽታ የያዘው ብቻ ሳይሆን ያን ያዘውን ቢያደርግ ሁለቱም ሳይድ እንደሚጠቀም አዌርነስ ለመፍጠር ነው። እና ብዙ ሰው ወጭቷን ተጠቅሟል። ኦርደርም እያደረጉ ነው። ኢንተርስቴትም፣ አሜሪካም፣ ዩሮፕም ሌላ ሌላ ከተማም እያዘዙ ነው በአሁኑ ሰዓት። ስራው ስትሰሪው ምን ያህል ጥራት አለው? ለጥራቶቹ የምትጨነቂበት ነገሮች አሉ ወይ? የምትሰሪባቸው የጨርቅ አይነቶች የተለዩ ናቸው አንቺ የምትጠቀሚባቸው? አዎ፣ በጥራት እንኳን ያው በራሴ በጣም እተማመናለሁ። ምክንያቱም አንደኛ ራሴ ነኝ ጨርቆቹን የምመርጣቸው። ያው በጋቨርንመንት ሌጅስሌሽኑ መሰረት ሀንድረድ ፐርሰንት ኮተን ከተጠቀምኩኝ ን ትዌንቲ ቱ ሰቨን ሀንድረድ ከመቶ ሀያ እስከ ሰባት መቶ ትሬድ ካውንት የሆኑትን ፒውር ኮተን ነው የምጠቀመው። ላስት በቪክቶሪያ ዌብሳይት ላይ ደግሞ እንደወጣው ፍሪ ሌየር እና ዋን ሌየሩ ፖሊስተር ወተር ሊስ የሚል ሌጅስሌሽን ወቷል። እሱን ብዙ ካምፓኒዎች በሱ ሌጅስሌሽን መሰረት ነው የሚፈልጉት። ቲሪ ሶፍት ሌየር ቬሪ ቲክ ነው የኔ ኮተን። በግለሰብ ደረጃ ግን ኮተኑ ትሬዱ ረጅም ስለሆነ ቱፒስ ነው የሚያዙት። ሁለት ሌየር የሆነውን ነው። ሆተንነቱም፣ የጥራቱም፣ ስቲቹም፣ ኮንፈርቱም በጣም ጥሩ ፊድባክ ነው እስካሁን የሰማሁኝ። እንደውም የትናንትና ማታ የሰጡችኝ አንድ ካስተመሬ እንትናት ቤት ናት። ና የሚታሰረው ኦፕሽን አላገኘችውም ነበረ የትም ቦታ ኦንላይንም። እና ያ ራሱ ለኔ ጥሩ እንትን ነው። ሁሉንም ሰው ያጠቃልላል የምሰራው በበርካታ ተጠቃሚዎች ገበያ ላይ ያሉት አንዳንድ ምቾት የማይሰጡ የሚሏቸውን የአፍና አፍንጫ መሸፈኛዎች አይነት ዲዛይኖች ላለመስራት ጥንቃቄ አደርጋለሁ የምትለው ህሌኔ በጨርቆችና ማሰሪያዎች ጥራት ላይ ትኩረት ሰታ መንግስት ባስቀመጠው የደረጃ መስፈርት መሰረት ምቾት ያላቸውን ምርቶች እየሰራች መሆኑን ትናገራለች። ወደ ገበያ ወስዶ ሰዎች እንዲ ማረሉ አልፈልግም። ምክንያቱም እኔ በጣም በራሴ ገበያ አስወጣ ፕሮቴክሽን እና ጥራት እፈልጋለሁ። የፈለገ ብርም ቢወጣ ጥራትና ኮንፈርት ያስፈልጋል። በተለይ ሰውነትን ላይ የምታደርገው ነገር ከጨርቅ ኳሊቲ ጀምሮ አለርጂ ሰው ሊሆን ይችላል። የምትጠቀመው ፋብሪክ እንደገና ኮንፈርት ላይሰጥ ይችላል። እንዳልከው የኔ ላስቲኮቹ መጀመሪያ ታያት ነበር ያደረኩት የሚታሰር ነው ከጀርባ ላይ እና ብዙ ሰዎች አስሬ ማሰር ምናምን ምናምን አሉ። እኔ ግን አሁንም የሚታሰረው ነው የማደርገው ለምን ኮንፈርት ይሰጣል ቀኑን ሙሉ አድርጌው ላለው ሰዎች አንዳንዴ ያመን ሊመስላቸው ይችላል። ከፌብሩዋሪ ጀምሮ ነው እኔ ማድረግ የጀመርኩት ምክንያቱም ክሶኬ አድርጉ ተብሏል፣ ሪኮማንድ ተደርጓል በወርልድ ሄልት ኦርጋናይዜሽን ማድረጉ ምን አይጎዳም። እና ላስቲኩ ሉዝ ላስቲክ ነው የማድረገው። አጅብ ማድረግ ይችላሉ እንደ የሚፈልጉት ሁኔታ በጆሮ ላይ የሚሄዳለ የሚፈልግ ደግሞ ላስቲኩን ከኋላ መቋጠር ይቻላል። ወይ ደግሞ የሚቋጠር እንደ ሪበን ነገር ነው የሚታሰር መሆን ይችላል እና እንደ የሚሰማቸው ስሜት ነው። እንዳሱ ደግሞ ኮተን ስለሆነ የምጠቀመውም ፖሊስተር ደግሞ ብሪዝብል ስለሆነ የመተንፈትን ችግር ያጋጠማቸው ሰዎች የሉም። ብዙ ሰዎች በጣም ተደስተዋል በእቃው ስራሽና ኮንፈርትነቱ። የአፍና አፍንጫ መሸፈኛውን የምሰራው ገንዘብ ለማግኘት ብቻ በሚል አይደለም የምትለው ህሌኒ ገዝተው መጠቀም ለማይችሉ በነፃ እንደምትሰራም ትገልጻለች። በገቢ ደረጃ ጨመረ ለማለት አልችልም። ለምን እኔ ራሴ ፕሮፌሽናል ስራ አለኝ። ፓርታይም የምሰራው አመቶሻ ለሰርም ይሄ ፓርታይም እንደ ሆቢም ነው የምሰራው። እና በሱቅ ደረጃ አላስረከብኩም የጠየቀኝም ሰውም የለም። ገና ነው። አሁን ፌስቡክ ላይና ኢንስታግራም ላይ እያወጣሁትኝ በብዛት ለእንትን ማስተር ገዝተው ጥቅም ለማይችሉ የነው የአንዴ ገዝተው መጣል አለበት ከሁለት ሰዓት በኋላ እና ይሄ ደግሞ ሪዩዘብል ስለሆነ ማጠብ እና ገርቆ እንደገና መጠቀም ስለሚቻል በብዛት በ የሚሰጥ የሚ ሪፈር የሚያደረገኝ ኦርጋናይዜሽን በነጻ ነበረ ሳስረክብ የነበረው። በገበያ ደረጃ ገና አሁን የአንድ ሎድ ነው፣ ወደ ሲድኒ ካምፓኒ ነው ቼክ ሊያደረገኝ ኦርደር ያደረገኝ በፔድ ደረጃ ለማለት ብዬ ነው እና ያው ኳሊቲ ቼክ አድርገው ባይ ኔክስት ዊክ ይነግሩኛል። ለእነሱ ሰፕላይ ማድረግ እጀምራለሁ ስቶክ እስከማገኝ እንዳገኘሁኝ ከአስራ ሶስት ጀምሮ ነበረ የምሸጠው። አሁን ብዙ ጊዜ ፕላይ ከለሮች፣ በተለይ ፒሩ ፐተሮች፣ ሰፕላየሮቼ ደባናውት ፕራይስን ኢንክሪዝ እያረጉብኝ ነው ያሉት። ምክንያቱም የምጠቀመው ፕሪንቶች የአፍሪካን እና የኢንዲጅነስ ፕሪንት ሎካል ዲዛይነሮች ናቸው። አንዳንዱን በብዛት ጊዜ ነው ማኒፋክቸር የሚያደረጉት፣ በብዛት ፖልቺ ነው እና የሳይዙም ብትለው ዋን ሳይዝ ፊት ነው ለሁሉም ሰው የሚበቅ የሚሆን ነው። የኔ ሳይዝ ስሞል፣ ሚዲየም፣ ላንች ያለ ሰው መምረጥ አይጠበቅበትም። አፍንጫንም አፍንም ትክክል በሪኳርመንቱ መሰረት ፊት አድርጎ ሊከላከል የሚችል መጠን ያለው ሳይዝ ነው የምሰራው። እና ዋጋቸው እንደዛ ነው። ከአስራ ሶስት ነው የሚጀምረው። ግን ፕራይሱ እስከ ሳን ውስጥ እንሄዳለን። ሊንጎድሪም ለመጀመር ስላሰብኩኝ እሱን ገና ፋይናል ዲዛይን ውስጥ ላላወጣሁኝ ገበያ ላይ አላወጣሁት። በብዛት ግን የኢንዲጅነስና የአፍሪካን ቱንክ ሚክስ እና ቢሆን ከለር ብቻ ነው ምሰራው። ፍላጎቱ ካለ የፊትና የአፍንጫ መሸፈኛ ጭንብል ቤት ውስጥ በቀላሉ መስራትና መጠቀም እንደሚቻል የምትገልጸው ሕሌኒ በምንሰራባቸው ጨርቆች ዙሪያ ጥንቃቄ ማድረግ እንደሚገባ ምክሯዋን ትለግሳለች የመስፋት ግዴታ እሱም እንትን መስያ ማሽን አያስፈልግም። በእጅ የሚያፈጥን ሰው ካለ በእጁ መስራት ይችላል። አሁን ደግሞ በጣም ብዙ ዩቲዩብ ላይ ሀውት ሜክ ማስክ ብለህ ብትጠይቅ ብዙ አሉ። ሰው መስራት ይችላል። ምንም የሚከብድ ነገር የለም። ግን ጥራት ያለው ጥብቅ የሚል የማይተረተር ሳይዝ ትክክለኛ ልክ ነው ወይ ምናምን ለሚል ደግሞ የሚፈልግ አንድ ገዝቶ እሱኑ ሳምፕል ተጠቅሞ እሱኑ በወረቀት ላይ ስሮ መቁምጥና መድገምና መስራት ይችላል። ምንም ትልቅ ከባድ ነገር አይደለም ለመስራት። ለእኛ ግን ጥራት ያስፈልጋል። ኳሊቲ ቼክ ማድረግ አለብህ። ዝም ብለህ ለራሱ ለቤት እንደተሰፋው ዝብዝግዝግዝም ማድረገ ሰፍተ ልታደርገዋል። ገባ ውስጡን ሌየሮቹን ትክክል ማድረግ አለብህ። ስፊትህ ላይ ሳይዝህን ማስተካከል አለብህ። ብዙ ሰዎች ከቤት ይሰራሉ። የዛን አይነት የመስራቱ ፍላጎትና ትምህርታዊ ያላቸው ሰዎች መስራት ይችላሉ። ግን ለገበያ ስታወጣውና ለሰው ደግሞ ስታበረክት፣ በነጻ ስታበረክት፣ በትክክል ማሽኑን በትክክል መርፌዎቹን ትክክለኛ መርፌ መጠቀም አለብህ። ኦቨርሉኩም የምትጠቀም ከሆነ እንዳንሱ ደግሞ ጨርቅ ደግሞ በጣም ወሳኝነት አለው። ብዙ ሰው መጠንቀቅ ያለበት አንዳንድ ጨርቆች ብዙ ስቶሮች ይጃለሁኝ። በጣም እኔ ጨርቅ መሰብሰብ የጀመርኩት ትሬንቲ ርስ በላይ ነው ከሀያ ዓመት በላይ ነው። ስለ ጨርቅ ለመመራመር ብዙ ዓለም ላይ ዞሬያለሁ እና አንዳንድ ጨርቆች ሰዎች መጠንቀቅ ያለባቸው አውስትራሊያ ውስጥ በአንድ የተደረጉ ጨርቆች አሉ ገበያ ላይ ስል አዘ ዲስካውንት ይሸጣሉ እና እሱን ለሰሙ የምናቅረው እሱን ነው። ዝም ብሎ ጨርቅ ገዝቶ ባይጠፋ ጥሩ ነው። በማህበረሰብ አገልግሎት ስራ ላለፉት አስራ አምስት ዓመታት የሰራችው ሁሌኒሽ በሼ የምትለብሳቸውን ልብሶች ዲዛይን በማድረግ ሰፍታ ለመልበስ ካላት ፍላጎት ተነስታ ከጓደኞቿ የተማረችው የስፌት ሙያ ዛሬ በተለያዩ ትልልቅ መድረኮች የሰራቻቸው የልብስ ዲዛይኖች ለእይታ የቀረቡላት ሲሆን የአፍናፍንጫ ፍንጫ መሸፈኛ ጭንብል ሌላኛው ስራዋ መሆኑን ትገልጻለች። ሽያጭ ደረጃ ላይ ገና ማስክ ነው የመጀመሪያ ፕሮፌሽን መሸጥ የጀመርኩትኝ ከዛ ፊት በግል ነው። ለአንዳንድ ሰዎች የምሰራው ናገራትን ራሴ ዲዛይን እንዳምለስተር መጀመሪያ ያሳየሁት የኢሚግሬሽን ሙዚየም ፋሽን ከሬድ ተብሎ የዛሬ ስንት አመት እንትሆን እንኳን አላስታውስም። አሳይቻለው ቪክቶሪያ ውስጥ። በተረፈ እንደ ብዙ አመት የመልቲካልቸራል አክሴንተ ውስጥ በሪፊጂ ዊክ ላይ እቃዎችን እሸጣለሁኝ ኤቭሪ ይር አካባቢ ሃርመኒ ዴይስ ኢቨንት ሆ ቤቶች መስሪያ ቤቶች ይቀውኛል። እዛ ላይ ኤግዚቢሽን ማድረጋለው። ስሞል ቢዝነስ ኢንተርፕራይዝ የሚባል አለ፣ የብራዘርሁድ የሚያዘጋጀው። እዛ ውስጥም ሜምበር ነኝ፣ አዘጋጃለሁኝ። እነፓርት ደግሞ ከልብሱ ውጪ በፌር ትሬድ ኤንማይቲ ውስጥ የኮፊ ኢንትሮዳክሽን የኢትዮጵያን ኮፊ ገበሬዎች ፌር ትሬድ ዋጋ እንዲሰጣቸው የሚል እንትን ነበረ። እዛ ላይ ተካፍያለሁኝ። ምክንያቱም በፌር ትሬድ በጣም ትልቅ ምትት አለኝ፣ እምነት አለኝ። የሰው የሠራውን ዋጋ ባስት አለበት ሚል በአመት ሁለቴ ቡዲት ፌስቲቫል አለ ቪክቶሪያ ውስጥ የሚካሄድ እሱ ላይም እቃዎችን እዛ እሸጥ ነበረ። እንደዛ አይነት አጋጣሚዎች ነው ያገኘሁት። ኦቨርሲስም ብዙ እድሎች መጥቶልኝ ነበረ፣ ግን በወቅቱ ገና መስፋት ስላልጀመርኩ ዲዛይን ብቻ ነበረ ማደርገው እና ሌላ ሰው እየሰፋልኝ ሾኬዝ ማድረጉ በጣም ትልቅ እንዳለው ተነገረኝ። ለምን ከዛ ፋሽንፎ ብመረጥ ታውዘንድ አምች ይገባል ካቶ ስለሌለኝ መስራት አልችልም ነበረ እና ያንን ብዙ ድሎችንም አስመልጫለው። ባለፉት አመታት በማህበራዊ ሚዲያዎች ፌስቡክ እና ኢንስታግራም ሌኒ በሼ በሚሉት ገጾቿ ስራዎቿን በማስታወቅ ላይ የምትገኝ ሲሆን የበጎ አድራጎት ተቋማትን ለማገዝ ጥያቄ ለሚያቀርቡላት ሁሉ ስራዎቿን ለማበርከት ፈቃደኝነቷን ትገልጻለች። እኔ ያው ብዙ ሸጬ ብዙ ለማትረስ ብቻ ሳይሆን ያው ከሚሰራቸው ፕሮፊት ለሰዎችም በነፃ ለመስጠት ስለሆነ፣ ኦርጋናይዜሽኖች እንዲህ የሚያህል ሰዎች አሉ እና እንዲህ አይነት ማስጠር የምንፈልጋለን ካሉ በነፃም የመስራት እንትን አለኝ እና እሱን እንድትነግርልኝ ነው ለህብረተሰቡ። ምክንያቱም ሴፍቲ ለአንድ ሰው ብቻ ሳይሆን ለሁለቦችንም ነው እና የራሳችንን መወጣት አለብን እንደ ኢትዮጵያዊ እንደ አፍሪካዊ እንደ አውስትራሊያዊ ሆነን ግዴታችንን መወጣት ስላለብን ለቅጣት ብቻ ሳይሆን ለራሳችንም ጥንቃቄ ስንል የሚፈልጉ ካሉ ቴክስት ያርጉልኝ፣ ወይ ኢሜል ያርጉልኝ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ፣ ከማህበረሰብ ለማህበረሰብ።